መረጃዎች እንደሚጠቁሙት በደቡብ ክልል ጌዲዮ፣ አማሮ፣ ቡርጂና ባስኬቶን ጨምሮም በክልሉ የተለያዩ አካባቢዎች በተከሰቱ ግጭቶች ከግማሽ ሚሊዮን በላይ ነዋሪዎች ተፈናቅለው ይገኛሉ። የክልሉ መንግስት ከባለፈው ወር መጀመሪያ አንስቶም ከሬዲየት ድርጅቶች ጋር በመተባበር ተፈናቃዮችን ወደ ቀድሞ ቀያቸው የመመለስ ስራዎችን ተግባራዊ በማድረግ ላይ ይገኛል። የመልሶ ማስፈርና ማቋቋም ስራዎች ከተካሄደባቸው አካባቢዎች መካከል በጌዲዮና በምዕራብ ጉጂ ዞኖች አዋሳኝ ስፍራዎች ላይ የሚገኙትን ዋቹና ጭርቁ የተባሉ መንደሮችን ለመመልከት ችያለው። በመንደሮቹ ባደረግኩት ቅኝት በአዲስ መልክ የተገነቡ የቆርቆሮ ቤቶችን ተመልክቻለው። ወደ ስፍራው የተመለሱ ነዋሪዎችም የዕለት ተግባራቸውን ሲያከናውኑ አስተውያለው። የዚሁ መንደር ነዋሪ የሆነውና ለወራት በይርጋ ጨፌ ወረዳ ሃሩ በተባለ ስፍራ በተፈናቃይነት መቆየቱን የሚናገረው ኤልያስ ብርሃኑ አሁን ቀድሞ ይኖርበት ወደ ነበረው የጭርቁ መንደር መመለሱን ይናገራል። ተፈናቅለ ወጣን። ከወጣን በኋላ ቤታችንም ተቃጠለ፣ ንብረቶች ያለ ነው ተወደመብን። እንገደም መንግስት እንደ መንግስት ሆነው ሰላም አስጠብቆን ግቦ በቦታችሁ ተባልን። ከሶስት ወር በኋላ ተመልሰን ወደ ቤታችን መጣን። የድርጅት ደግሞ ወልድቪዥን ድርጅት መንግስት ተከትሎን መጥተው ቆርቆሮም ተሰጠልን። ቆርቆሮ በሰርተን ያው እስካሁን ድረስ በስንዴም ሆነ እየረዳን በዘይድ በአልሚ ምግብ እየሰጠን እየበላን ነው አለ ነው ቀደም ሲል በመንደሩ ነዋሪዎች ላይ የግድያ፣ የዘረፋና የማፈናቀል ድርጊት የፈጸሙ ግለሰቦች ዛሬም በዚሁ መንደር መታየታቸው ምቾት እንዳልሰጠው የሚናገረው ኤልያስ ይህም የቀጣይ ኑሮው በስጋትና በጥርጣሬ የተሞላ እንደሆነ ገልጿል። ሰውን የገደለ ሰው አለ፣ ያኔ ማለት ነው። ንብረት የዘረፈ ሰው አለ። እኛ እናውቃለን፣ ማን ማን እንደሆነ እናውቃለን። ይህን ሰው ደግሞ ለምን በሕግ ተይዞ በሕግ ለምን አይጠየቅም? እያለን ጥያቃችን ነው። እስካሁን ድረስ አልተያዘም። አሁንም ስጋት አለን። ገብተናል፣ ግን ስጋት አለን። መንግሥት ይህን ሰው እንደ ጥሩ ተመለሱ ብሎ እኛን አዞናል። ተመልሰናል፣ በቦታችን ገብተናል። ግን አሁንም መንግስት መጥቶ ተቆጣጥሮ እኝን ተጠረጠራችሁ የተጠረጠረ ሰው በወረዳ መጥቶ ጠይቆ ህግ ስር ቢያቆይን ሰላም ነው። አቶ እንግዳሻ በጌዲዮ ዞን የመልሶ ማቋቋም ድጋፍ እያደረገ በሚገኘውና ወርል ዲቪዥን በተባለው የበጎ አድራጎት ድርጅት ውስጥ በአስተባባሪነት በማገልገል ላይ ይገኛሉ። ድርጅታቸው ከመንግስት ጋር በመቀናጀት በአንድ ነጥብ አራት ቢሊየን ብር ወጪ ቤቶችን በመገንባትና የቤት እንስሳትን ገዝቶ በመስጠት ተፈናቃዮችን መልሶ የማቋቋም ድጋፎችን በማድረግ ላይ እንደሚገኝ ገልጸዋል። ይሁን እንጂ በአካባቢው የዕለት ደራሽ እርዳታዎችን በማጓጓዝና በማሰራጨት ሂደት ውስጥ ከመንግስት የጸጥታ አካላ አካላት ውጪ በሚንቀሳቀሱ የታጠቁ ኃይሎች የተለያዩ ጥያቄዎች እንደሚቀርቡባቸው ለዶቼ ቬሌ ዲደብልዩ ተናግረዋል። ባያ የሚባል ወረዳ እዚህ አለ። እህል ጭነን ስንሄድ ወዴት ነው የሚሄደው እንደዚህ ምናምን የሚል ጥያቄ አጋጥሞን ነበረ። አይ ይሄ የህዝብ እህል ነው፣ ለህዝቡ ለእናንተው ህዝብ የሚሄድ እህል ነው ብለናቸው፣ ከዛ በኋላ እንትን ካሉ በኋላ አረ ለቀውናል። በደቡብ ክልል መስተዳደር ስር የሚገኙትና ከኦሮሚያ የምስራቅና የምዕራብ ጉጂ ዞኖች የሚጎራበቱት የጌዲዮ የአማሮና የቡርጂ ማህበረሰብ አባላትና አመራሮች የመፈናቀል ድርጊት እየተፈጸመብን ይገኛል ሲሉ በተደጋጋሚ መግለጻቸው ይታወሳል። በጉዳዩ ዙሪያ የቀድሞው የኦሮሚያ ክልል ርዕሰ መስተዳደር አቶ ለማ መገርሳ መሆኑ በሳቸው ግር የተተኩት አቶ ሽመልስ አብዲሳም በክልሉ በዜጎች መፈናቀል ድርጊት እጃቸው ያለበት ግለሰቦችና ቡድኖች በህግ እንደሚጠየቁ መናገራቸው አይዘ ዘነጋም ለዲደብልዩ ዘገባ ሸዋንግዛ ወጋየው ከጌዲዮ ዞን ገደብ ወረዳም